Agarinha Report. ታላቁ የኢትዮጵያ ህዳሴ ግድብን በእኔ ገንዘብ ነው የተገነባው የሚል ሌላ አካል ካለ ማስረጃ ያቅርብ አለ። የፕሮጀክት ማስተባበሪያ ጽህፈት ቤቱም የኢትዮጵያ የታላቁ ህዳሴ ግድብ ስራዎችን አስመልክቶ በተሰጠ ጋዜጣዊ መግለጫ ላይ ግድቡ የተሰራው በእኛ ገንዘብ ነው በሚል ሰሞኑን በአነጋጋሪ ሁኔታ በአሜሪካው ፕሬዚደንት ዶናልድ ትራምፕ ተደጋግሞ የተነገረውን በተመለከተ ማስተባበያ የሰጠው የህዳሴ ግድቡ ፕሮጀክት ማስተባበሪያ ጽህፈት ቤት። ከኢትዮጵያ መንግስትና ህዝብ ውጭ እኔ ነኝ የሰራሁት የሚል አካል ካለ ማስረጃ ያቅርብ ብሏል። ግድቡ ላለፉት 14 ዓመታት የተገነባው ከእያንዳንዱ ኢትዮጵያዊ በተዋጣ ገንዘብ ነው ያለው የፕሮጀክት ማስተባበሪያ ጽህፈት ቤቱ እንዲህ አይነት የተሳሳተ መረጃ ለሚያሰራጩ አካላት ማስረገጥ እንወዳለን ሲሉ የማስተባበሪያ ጽህፈት ቤቱ ምክትል ስራ አስፈጻሚ ወይዘሮ ፍቅርተ ታምር አስረድተዋል። ስለ ህዳሴ ግድቡ በፕሬዚደንት ዶናልድ ትራምፕ ተደጋግሞ በሚነገሩ ሀሳቦች ላይ በጽህፈት ቤቱ ምላሽ ያልተሰጠው በዲፕሎማሲ የተያዘ ጉዳይ ስለሆነ ነውም ብለዋል። ዲፕሎማሲ የራሱ አካሄድ እንዳለው የጠቆሙት ምክትል ዳይሬክተሯ በዲፕሎማሲው የተሄደበት ርቀት ወደፊት ሊገለጽ እንደሚችል እምነታቸው መሆኑንም ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ በበኩላቸው ግብጾች የአባይን ውሃ ለብቻቸው ለመጠቀም ያላቸውን ዘመናት ያስቆጠረ ፍላጎት አውስተውም ከዚህ ፍላጎታቸው በመነሳት በሀገር ውስጥም ይሁን በውጭ ብቸኛ ተጠቃሚነታቸውን የሚያስቀጥልላቸውን አካል ሁሉ ለማግኘት የማያደርጉት ጥረት የለም። የዶናልድ ትራምፕ ንግግርም ከዚሁ አንጻር ነው የምንመለከተው ብለዋል። ማንም እየተነሳ እኔ ነኝ የገነባሁት ቢል ምንም ማምጣት አይችልም። የኢትዮጵያ ታላቁ የህዳሴ ግድብ በመስከረም ወር ይመረቃል። እንዳይመረቅም ምክንያት ለመሆን የሚሞክር አይጠፋም። ይሁንና ምንም የሚያሰጋ የጸጥታ ሁኔታ የለም ብለዋል። ግድቡን አስመልክቶ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአንድ ወር ጊዜ ውስጥ ለሶስት ያህል ጊዜያት ግድቡ በአሜሪካ ገንዘብ እንደተገነባ በተለያዩ ቦታዎች መናገራቸው ይታወሳል። ይሁንና በሁሉም ንግግራቸው ወቅት ሀገራቸው መቼ ምን ያህል ገንዘብ እንደሰጠች አልጠቀሱም። ሸገር እንደዘገበው በኢትዮጵያ በኩል ምላሽ እንዲሰጥ ሲጠየቅ ቆይቶ በጽህፈት ቤቱ በኩል የፕሬዚዳንቱ ንግግር ሐሰት መሆኑንና ግድቡን ገነባን ካሉም አሜሪካ ማስረጃ ታቅርብ የሚል ምላሽ ሰጥቷል። የገቢ ማሰባሰቢያ ስራዎችም ቀጥለዋል ያለው ጽህፈት ቤቱ በ2017 ዓ.ም ብቻ ከአንድ ነጥብ ሰባት ቢሊዮን ብር በላይ ከህዝቡ ተሰብስቧል ብሏል። ግንባታው ከተጀመረበት ጊዜ ጀምሮ በቦንድ ግ ድርጅት እና ስጦታ በሀገር ውስጥ ሀያ ነጥብ አንድ ቢሊዮን ብር መሰብሰቡ የተገለጸ ሲሆን ከዲያስፖራው ማህበረሰብም አንድ ነጥብ ስድስት ቢሊዮን ብር በላይ ተሰብስቧል ተብሏል። ከልዩ ልዩ ገቢዎች አንድ ነጥብ ሰባት ቢሊዮን ብር መሰብሰቡን የገለጹት የፕሮጀክት ጽሕፈት ቤቱ ኃላፊዎች በአጠቃላይ እስከ ሰኔ 30 ቀን 2017 ዓ.ም ድረስ ከሁሉም ማህበረሰብ ከ23 ነጥብ ስድስት ቢሊዮን ብር በላይ ተሰብስቦ ለግድቡ ግንባታ ውሏል ተብሏል። ግንባታው ከ ጀመረበት ጊዜ እስከ ሰኔ 30 ቀን 2017 ዓም ድረስ 84 ነጥብ 4 ቢሊዮን ብር የተፋሰስ ስራዎችም ተሰርተዋል ተብሏል። መጪው ሀገራዊ ምርጫ ከመካሄዱ በፊት ሁሉም ጦርነቶች ሊቆሙ ይገባል አለ የኦሮሞ ፌዴራሊስት ኮንግረስ ኦፌኮም። ኦፌኮ ሰሞኑን በሰጠው ጋዜጣዊ መግለጫ ሕዝብ በተሰበረ የፖለቲካ ሂደት መቀጠል የለበትም። መጪው ሀገራዊ ምርጫ ከመካሄዱ በፊት መንግስት ተግባራዊ ሊያደርጋቸው ይገባል ሲል የተለያዩ ሁኔታዎችን ዘርዝሯል። በቀዳሚነት የጠቀሰውም ሁሉም ጦርነቶች እንዲቆሙ፣ እንደዚሁም ሁሉን አቀፍ የሰላም ሂደት እንዲጀመር ጥሪ አቅርቧል። በኦሮሚያና አማራ ክልሎች ያሉ ግጭቶች ዓለም አቀፍ ታዛቢዎችም ቁጥጥር በሚያደርጉበት ሁኔታ በአስቸኳይ ቆመው ፖለቲካዊ ውይይት እንዲደረግም ጠይቋል። መንግስት የዲሞክራሲያዊ ስርዓት ግንባታን በዘዴ አፍርሷል የሚለው ኦፌኮ ጋዜጠኞች፣ ማህበራዊ አንቂዎችና የታዋቂ ፖለቲካ መሪዎችን ማሰርና መሰወርን ያጠቃልላልም ብሏል። በመሆኑም የዴሞክራሲ ነፃነቶች እንዲመለሱና የፓርቲውን አባላት ጨምሮ ጋዜጠኞችና ሌሎች የፖለቲካ እስረኞች እንዲፈቱ ጠይቋል። የእስረኛ ብዙሃን እና ሲቪል ማህበራት ላይ ወጡ ያላቸውን አፋኝ ህጎችም እንዲሻሩ አሳስቧል። ያለማስፈራራት በነፃ የመደራጀት የመሰብሰብና የመቀስቀስ መብትም በህግ የተፈቀደ ዋስትና እንዲሰጠው በመግለጫው ጠይቋል። የደብረ ብርሃን ዩኒቨርሲቲ በአስር ባህላዊ የመድኃኒት እጽዋቶች ላይ ሲያደርግ የቆየውን ምርምር ሶስቱን ለገበያ በማቅረብ ሊጀምር መሆኑን አስታወቅም። ዩኒቨርሲቲው በአስር የመድኃኒት እጽዋቶች ላይ ምርምር ሲያደርግ መቆየቱን በዩኒቨርሲቲው የአንኮበር መድኃኒታዊ እጽዋትና ሀገር በቀል እውቀት ማበልጸጊያ ማዕከል ዳይሬክተር ዶክተር አማረ አያሌው ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ዩኒቨርሲቲው በ34 ሄክታር መሬት ላይ የመድኃኒታዊ እጽዋቶች ምርምር እያደረገ እንደሚገኝም ተናግ እስካሁን በአስር መድኃኒቶች ላይ ምርምር መከናወኑን የገለጹት ዳይሬክተሩ ሶስቱ የመፈወስ አቅም ሙከራ ሂደትን አልፈው ወደ ገበያ እንዲገቡ ለማድረግ ዝግጅት መጠናቀቁን አብራርተዋል። ባህላዊ ሕክምናን በማዘመን ከመጀመሪያ ደረጃ የጤና ሥርዓት ጋር ለማስተሳሰር ዩኒቨርሲቲው ተግባሩን አጠናክሮ ይቀጥላልም ብለዋል። የኢትዮጵያ መንግስት አይኤምኤፍ ብሔራዊ ባንክ በገለልተኛ ባለሙያዎች እንዲመራ ያቀረበውን ሐሳብ ውድቅ አደረገም። የዓለም የገንዘብ ድርጅት የባንኩን ተቋማዊ ነፃነት ለማረጋገጥ የብሔራዊ ባንክ ገዢውን ጨምሮ ምክትላቸውና የባንኩ የቦርድ አመራሮች ገለልተኛ እንዲሆኑ በ2017 ዓ ም መጀመሪያ ላይ ሐሳቡን ማቅረቡ ይታወሳል። ሆኖም መንግስት ህገ መንግስቱን ይቃረናል በማለት ውድቅ እንዳደረገው አይኤምኤፍ አስታውቋል። አበዳሪው በተሻሻለው አዲሱ የብሔራዊ ባንክ አዋጅ መሰረት በቀጣዮቹ ወራት ሶስት ገለልተኛና የቦርድ አመራሮች ሊመደቡ እንደሚገባም ማሳሰቡ ተገልጿል። የኢትዮጵያ ህዝብ ቁጥር 135.3 ሚሊዮን መድረሱን የተባበሩት መንግስታት የስነ ህዝብ ፈንድ ዩኤንኤፍፒ የ25 ሪፖርት ይፋ አደረገም። ኢትዮጵያ ዘላቂ ልማትን የሚያቀጣጥልና አኗኗሩን የሚያሻሽል የስነ ህዝብ እድል አላት ያሉት የተባበሩት መንግስታት የስነ ህዝብ ፈንድ ምክትል ተወካይ ታዮ ኢሎሚ ሪፖርቱን ይፋ አድርገዋል። በተቋሙ ሪፖርት መሰረት በኢትዮጵያ የውልደት ምጣኔ በ2025 በ1ና 38 ህፃናት ከተሜ ተቀባይነት ደግሞ 225 በመቶ እንደሆነ ተቀምጧል። ትንባያው የኢትዮጵያ ህዝብ ቁጥር በ2035 እንደ ፈረንጆቹ ከ107 ሚሊዮን በላይ፣ በ2050 ደግሞ ወደ 225 ሚሊዮን ሊጠጋ ይችላልም ብሏል። ማንኛውም የፖለቲካ ፓርቲ ከመንግስት ሰራተኛ ላይ ገንዘብ እንዳይቆርጥ የሚያስገድድ አዋጅ ማጽደቁን የብሔራዊ ምርጫ ቦርድ አስታወቀም። ቦርዱ ማንኛውም ፓርቲ ከመንግስት እንደዚሁም ከመንግስት የልማት ድርጅት ሰራተኞች ላይ ምንም አይነት የአባልነት መዋጮ መቁረጥ እንደማይቻል አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን በሰጠው ጋዜጣዊ መግለጫ ማንኛውም ፓርቲ ከመንግስት ሰራተኛ ላይ ያለ ፍላጎቱ ገንዘብ መቁረጥ እንዳይችል የሚያስገድድ አዋጅ መጽደቁን አስታውቋል። ምርጫ ቦርድ ለስድስት ዓመታት የተጠቀ የተጠቀመበትን አዋጅ ከሰሞኑ ለህዝብ ተወካዮች ምክር ቤት አቅርቦ ማሻሻሉ የሚታወስ ነው። የማሻሻያ ረቂቅ አዋጁ በነባሩ አዋጅ ቁጥር 1162/2011 ላይ የተስተዋሉ ክፍተቶችን በማረም በፖለቲካ ፓርቲዎች አስተዳደር በምርጫና በምርጫ ስነምግባር የባለድርሻ አካላት መብትና ግዴታ ሚዛናዊነትን ለመጠበቅ የሚያስችል ድንጋጌዎችን ያካተተ ነው ተብሏል። ይህንን የአዋጁን ማሻሻያ አስመልክቶ የብሔራዊ ምርጫ ቦርድ ሰሞኑን በሰጠው ጋዜጣዊ መግለጫ ቅሬታ ከቀረበባቸው ጉዳዮች የመንግስት ሰራተኛው ያለ ፍላጎቱ በፓርቲዎች የሚቆረጥበት የአባልነት መዋጮ እንደሚገኝበት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ሰብሳቢዋ አንድ ሰራተኛ በፍላጎቱ የፓርቲ አባል ሆኖ ከደሞዙ እንዲቆረጥ ማድረግ ይቻል ይሆናል እንጂ በሚሰጠው አገልግሎት ሊቆረጥበት እንደማይችል በአዋጁ ተደንግጓል ብለዋል። በመሆኑም ማንኛውም የመንግስት ሰራተኛ ከደሞዙ ላይ ለፓርቲ መዋጮ መቁረጥ አይቻልም ሲሉም ገልጸዋል። ከዚህ በተጨማሪም የምርጫ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ ላይ ፓርቲዎች ያነሷቸው መሰረታዊ ጥያቄዎች መካከል ከአባላት ሰላሳ በመቶ መዋጮ እንዲሰበስቡ የሚያስገድደው ረቂቅ ድንጋጌ እንደገና እንዲታይ የጠየቁበት ነው። በዚህም መሰረትም የአዋጁ ማሻሻያ ላይ ሰላሳ በመቶ የሚለው መዋጮ ወደ ሀያ በመቶ ዝቅ እንዲል መደረጉንም ሰብሳቢው አክለው ገልጸዋል። በመሆኑም ማንኛውም ፓርቲ ይህንን ሀያ በመቶ የአባላት መዋጮን ማቅረብ ካልቻለ ከመንግስት የሚሰጠውን ድጋፍ ማግኘት አይችልም ብለዋል። የቦርዶ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በተለያዩ የአዋጁ ማሻሻያዎች ላይ መግለጫ በሰጡበት ወቅት አንድ መራጭ ምርጫ ለመምረጥ 18 ዓመት በመምረጫ ጊዜ የሞላው መሆን እንዳለበትም አንስተዋል። በተጨማሪም አንድ ተመራጭ 21 ዓመት የሚሞላው በምርጫ ዕለት መሆን ያለበት መሆኑም በመግለጫው ላይ መነሳቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የአዋጁ ማሻሻያ አንገብጋቢ የተባሉ ለቀጣይ ምርጫ የሚረዱ 26 የአዋጁ አንቀጾች ማሻሻያ እንደተደረገባቸውም ተገልጿል። የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ሥነ ምግባር አዋጅ 1162 ህዝባር 2011 በ1394 ህዝባር 2017 በመሆን በሁለት ተቃውሞ በአራት ድምፀ ታቅቦ በአብላጫ ድምፅ ሰሞኑን መጽደቁ ይታወሳል። በመጨረሻም የኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋች በነበረው አለልኝ ያዘነ ግድያ ባለቤቱን ጨምሮ ጥፋተኛ የተባሉ ሁለት ግለሰቦች በጽኑ ስርዓት ተቀጡም። በቀድሞው የባህር ዳር ከተማና የኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች አለልኝ ያዘነ ግድያ ባለቤቱን ጨምሮ ጥፋተኛ የተባሉ ሁለት ግለሰቦች በ16 እና በ15 ዓመታት ጽኑ ስርዓት እንዲቀጡ ፍርድ ቤት ወስኗል። የጋሞ ዞን ከፍተኛ ፍርድ ቤት አንደኛ ተከሳሽ ያለልኝ አዘነ ባለቤት ወይዘሮ አ አደይ ጌታቸው እንደዚሁም ሁለተኛ ተከሳሽ የወይዘሮ አደይ ጌታቸው እህት ባል የሆነው ሎንጎ ሉቃስ መጋቢት 17 ቀን 2016 ዓም ከሌሊቱ 5 ሰዓት ተኩል እስከ 8 ሰዓት ገደማ ባለው ጊዜ በአርባ ምንጭ ከተማ ነጭ ሳር ቀበሌ የልማት ሰፈር በተቀነባበረ ሁኔታ 26 ዓመቱን ወጣት የእግር ኳስ ተጫዋች አለልኝ ያዘነን በመግደል ራሱን ያጠፋ እንዲመስል በማድረግ የግድያ ወንጀል መፈጸማቸውን በሰውና በሰነድ ማስረጃዎች በመረጋገጡ የጥፋተኛ ውሳኔ ማሳለፍ ገልጿል። ፍርድ ቤቱ በቀድሞ የእግር ኳስ ተጫዋች አለልኝ አዘነ ግድያ ጥፋተኛ በተባሉት አንደኛ ተከሳሽ ወይዘሮ አደጌታቸው ማለትም ያለልኝ አዘነ ባለቤት ላይ የ16 ዓመት እንደዚሁም ሁለተኛ ተከሳሽ ሎንጎ ሉቃስ ወይም የወይዘሮ አደጌታቸው የእህት ባል ላይ የ18 ዓመት ጽኑ ስርዓት የቅጣት ውሳኔ አስተላልፏል። የእግር ኳስ ሕይወቱን በአርባ ምንጭ ከተማ ክለብ የጀመረው አለልኝ በባህር ዳር ከተማ ለሁለት ዓመታት ጊዜ ማሳለፍ መቻሉ ይታወሳል። የኢትዮጵያ ብሔራዊ ቡድን የአማካይ ስፍራ ተጫዋች በመሆንም በዓለም አቀፍ ውድድሮች ላይ ድንቅ ችሎታውን ማሳየቱ ይታወሳል። ሀገርኛ ሪፖርት